የኢራን ቁድስ ልዩ ኃይል አዛዥ ጀኔራል ቃሲም ሱሊማኒ በዩናይትድ ስቴትስ የሚሳይል ጥቃት ከመገደላቸው ጋር የተለያዩ አስተያየቶች እየተሰሙ ነው። አዛዡን ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የገደለውን የሚሳይል ጥቃት ያዘዙት ፕሬዚደንት ዶናልድ ትራምፕ ናቸው። ማይክል ብራውን እና ጄፍ ሰልድን ያጠናቀሯቸውን ዘገባዎች ሶሎሞን አባተ አሰናድቷቸዋል። ፕሬዚደንት ዶናልድ ትራምፕ በጀነራል ቃሲም ሱላይማኒ ላይ የተፈጸመውን ጥቃት ያዘዙት ኢራን እያቀደች የነበረቻቸውን የወደፊት ጥቃቶች ለማስቆም ነው ብሏል። የመከላከያ መስሪያ ቤቱ ዋሽንግተን ላይ ዛሬ ባወጣው መግለጫ ጀነራል ሱሌማኒ ኢራቅ ውስጥና በመላ አካባቢውም በአሜሪካውያን ዲፕሎማቶችና ወታደሮች ላይ ጥቃት ለማድረስ እቅዶችን እያዘጋጁ ነበር ብሏል። መግለጫው አክለው የዛሬ ጠዋቱን የሚሳይል ጥቃት ተከትሎ የወጣው የፔንታገን መግለጫ በማስከተል ጄኔራል ሱሌማኒና ያዙት የነበረው ምርጥ ነው የሚባለው ቁድስ ልዩ ኃይል በመቶዎች በሚቆጠሩ አሜሪካውያንና የጥምረቱ አባል የሆኑ አገሮች ዜጎች እንዲሁም ለሺዎች መቁሰል ተጠያቂ እንደሆነም አመልክቷል። ምንም እንኳ ስለ ጥቃቱ ፔንታገን ያወጣው ዝርዝር ባይኖርም ጀኔራሉና ሌሎችም በርካታ ቁጥር ያላቸው የተባሉ ሰዎች ይጓዙባቸው የነበሩ ተሽከርካሪዎች ባግዳድ ዓለም አቀፍ አይሮፕላን ጣቢያ በሮኬት መመታታቸውን ከኢራቅ የወጡ ሪፖርቶች ጠቁመዋል። የአጠቃላዩ ጉዳት መጠን ለጊዜው ባይታወቅም የአይሮፕላን ጣቢያውን የፕሮቶኮል ሹም ጨምሮ ቢያንስ ሰባት ሰዎች ከጀኔራል ሱሌማኒ ጋር ሳይገደሉ እንዳልቀረ የሚጠቁሙ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ ዛሬ ባግዳድ ውስጥ አደባባይ የወጡ ጸረ መንግሥት ሰልፈኞች በግድያው የተደበላለቁ ስሜቶችን አንጸባርቀዋል። የቃሲም ሱሌይማኒና የአቡ ማህዲ አልሙሐንዲስ ግድያ ኢራቅን እያወደሙ ያሉ የተበላሹ ፓርቲዎችን ያጠፋል ነው የሚለው ከሰልፈኞቹ አንዱ አህመድ ጃባር። አቡ መሐዲ አልሙሐንዲስ ከጀነራል ሱሌማኒ ጋር የተገደሉ በኢራን የሚደገፈው ሕዝባዊ የንቅናቄ ኃይሎች የሚባለው ኢራቃዊ ኃይል መሪ ናቸው። አምሪካ ወኢራን የሉን መሻክልም ካርጅ ሌላው የባግዳዱ ሰልፈኛ ደግሞ አሜሪካና ኢራን ችግሮቻቸውን መፍታት ያለባቸው ከኢራቅ ውጪ ነው ይላል። እዚህ ኢራቅ ውስጥ ግብ ግብ እንዲገጥሙብን አንፈልግም የእነርሱ እዚህ መጣላት ለእኛ ችግሮች መልስ አይሰጥም ብሏል። እዚህ ታሕሪር አደባባይ ላይ የተሰበሰብነው የሱሌይማኒንም ሆነ የማንንም የሌላ ሰው ግድያ አንደግፍም፣ ምክንያቱም ከዚያ ለእኛ ጠብ የሚልልን የለም ብሏል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዛሬውን የጀነራል ሱሌማኒን ግድያ መንግስታዊ ሽብር ፈጠራ ሲሉ ዩናይትድ ስቴትስን ከሰውበታል። ሱሌማኒ ኢራቅ ውስጥ እስላማዊ መንግስት ቡድንን በመዋጋታቸው ዩናይትድ ስቴትስ ገደለቻቸው ሲሉም ዛሪፍ ዋሽንግተንን ወንጅለዋል። የኢራን ቴሌቪዥን ሱሌማኒን ሰማዕት ሲል ጠርቷቸዋል።